ኤስ ቢ ኤስ ራዲዮ አገር እንዴት ሰነበተች? ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ከኤስቢኤስ አማርኛ። የምስራቅ አፍሪካ የብርሃን በጣ የመከላከያ ድርጅት ምን እየሰራ ነው? ድርጅቱ ማን ነው የሚለውን ጉዳይ በተመለከተና በቅርቡ በኢትዮጵያና በምስራቅ አፍሪካ የተከሰተውን የብርሃን በጣ በመከላከል ረገድ እያደረገ ያለውን አስተዋጽኦ በተመለከተ መረጃ እንጠይቃለን። በድርጅቱ የመረጃና ትንበያ ከፍተኛ ባለሙያ የሆኑትን አቶ ፈለገ ኤልያስ ጋብዘናል። አቶ ፈለገ ኤልያስ ለኤስቢኤስ አማርኛ አድማጮች መረጃ ለመስጠት ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። በርካታ ኢትዮጵያውያን ድርጅቱ ማነው? ምንድን ነው የሚሰራው ያሉ ይጠይቃሉ። እና መረጃ ለመስጠት እንዲረዳን እስኪ በምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት እዚህ አዲስ አበባ ቢሮ አለውና ምንድን ነው የሚሰራው ድርጅት ውስጥ በማን ነው የተቋቋመው ከሚለውን ጀምር። በጣም አመሰግናለሁ። የምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት በአምስት አባል ሀገራቶች በአስራ ዘጠኝ መቶ ሀምሳ ስድስት በፈረንጆች አስራ ዘጠኝ ስልሳ ሁለት ነሐሴ ወር ላይ በተፈረመ ሰነድ ስምምነት የተቋቋመ ድርጅት ነው። ድርጅቱ ከዛ በኋላ ወደ ስምንት አባል ሀገራቶች አሁን ደግሞ ደቡብ ሱዳን ከሱዳን ጋራ በሚገነጠልበት ጊዜ በጠቅላላው ዘጠኝ አባል ሀገራቶች ያሉት ድርጅት ነው። እነዚህን እንግዲህ ለመጥቀስ ደቡብ ሱዳን፣ ታንዛኒያ፣ ኡጋንዳ፣ ኬንያ፣ ሶማሊያ፣ ጅቡቲ፣ ኢትዮጵያ፣ ኤርትራ፣ ሱዳን እነዚህ በአባል አገራቶች ውስጥ ናቸው። ምን እያደረገ ነው የሚለው እንግዲህ አባል አገራቶች መጀመሪያ ይህንን ድርጅት በሚያቋቋሙበት ጊዜ አንበጣም ብቻ ለመከላከል የተደራጀ ድርጅት ነው። ሁላችንም እንደምናውቀው አንበጣ ድንበር የለውም። አንበጣ ሪጂና ማን ነው ሪጂናል እና ኢንተርናሽናል የሆነ ትብብር የሚፈልግ ስለሆነ ይሄ ድርጅት እንዲቋቋም ሆኗል። የተቋቋሙበት ዋናው ዓላማ ያው ቅድም እንደጠቀስኩት አንበጣን ለመከላከል ነው። ከዛ በኋላ ግን የግሪሳ ወፍን፣ ይህም ተዛማች ተባይ ነው። የግሪሳ ወፍን ለመከላከል እንደገና፣ የአፍሪካ ተምች መተምች ብለን የምንጠራው አፍሪካን አርሚ ወርም፣ ከዛ ጸፍ ላይ የሚባሉትን እነዚህን አራቱን የተባይ አይነቶች ለመከላከል በኋላ ሚኒስትሮቹ ሰባ ላይ ተጨምሮ እነዚህን በመከላከል ረገድ ከፍተኛ አስተዋጽኦ እንዲያደርግ የተቋቋመ ድርጅት ነው። እና ምን ሰርቷል፣ ምን አድርጓል የሚለው እንግዲህም የራሱ የስራ የተሰጠው የስራ ድርሻ አለ። የስራ ድርሻው በተለይ በአየር ላይ የመከላከል በአየር ላይ አሰሳ የማድረግ ስራ ነው ከፍተኛ ሁኔታ የተሰጠው እነዚህን ተባዮች በማሰስ በመከላከል ረገድ ለአባል ሀገራቶች አገልግሎት መስጠት ነው። ሁለተኛው የአባል ሀገራቶችን ባለሙያዎች በዚህ ሙያ ሆነ በዚህ የመከላከል ስራ ላይ ሙያዊ ገዛ ማድረግና ና የስልጠናዎችን አዘጋጅቶ ስልጠናዎችን በመስጠት ብቃታቸውን ማሳደግ ነው። ሌላው የመረጃ መሰብሰብና መተንተን እና ትንበያ የመስጠት አገልግሎት ይሰጣል። ሌላው ምርምር በኩል በተለይ በዚህ በተዛማጅ ተባዮች በሀገራችንም ሆነ በዚህ በአህጉሪቷ በደ በምስራቅ አፍሪካ ያለው ድርጅት ይሄ ብቻ በመሆኑ የምርምር ስራንም ከማከናወን አኳያ አገልግሎት ይሰጣል። በተለይ ምርምሩ የሚያተኩረው አማራጭ የመከላከል ዘዴዎችን በመፈለግ አማራጭ የአሰሳ ዘዴዎችን በመፈለግ ምርምር የሚያካሄድ ድርጅት ነው። እንግዲህ ይሄ ድርጅት ለአሰራር እንደመዋቅር እንደ መዋቅር በየሀገራቱ ጽሕፈት ቤቶች አሉት። እነዛ ጽህፈት ቤቶች ያው ከየአገራቱ የሚመረጡ ሆነው በድርጅቱ የሚቀጠሩ ናቸው። እነዚህ ከነዚህ ጋራ ነው በጣም ክሎዝሊ ማነው አብሮ የሚሰራው። ምን አድርጓል? በተለይ የዛሬ አሁን አምሳ ስምንት አመቱ ነው ድርጅቱ ከተቋቋመ ግን እስካሁን ድረስ ምን ሰርቷል የሚለውን ልተው እና በዚህ በአሁኑ ወቅት ምን እያከናወነ ነው፣ ምንስ ካፓሲቲ አለው የሚለውን ለመናገር እፈልጋለሁ። ምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት ከተቋቋመበት ጊዜ ጀምሮ ያሉት አውሮፕላኖች ከዛ በፊት ራሱ በተለያዩ ቦታዎች ይሰሩ እየነበሩ እና አሮጌ አውሮፕላኖች ከአሁኑ ድረስ የሚሰሩት እነዚህ አውሮፕላኖች በጣም አጭርም ባይሆን መካከለኛ ርቀት የሚሄዱ ናቸው። የሚጠቀሙት ነዳጅ በጣም ውድ ነው። አንድ በርሜል አንድ ሺህ አምስት መቶ ዶላር የሚገዛ ነው እና እነዚህ አውሮፕላኖች ምናልባት የሚጠበቀው ሁኔታ መጠቀም የማይቻልበት ሁኔታ አለ። በተለይ እንደዚህ አይነት በጣም ከፍተኛ የአንበጣ ወረርሽኝ ከአንድ ሀገር በላይ በሚሆንበት ጊዜ በሚነሳበት ጊዜ ማለት ነው እና በዚህ አመትና ባለፈው አመት ሁላችሁም እንደምታውቁት አንበጣው በምስራቅ አፍሪካ በተለይም ሶማሊያ፣ ኢትዮጵያ፣ ኬንያ እና ኡጋንዳ በከፊል ደ በእነዚህ ሀገሮች አራት አራት አውሮፕላኖች የርጭት አውሮፕላኖች ናቸው። እነዚህም በማከፋፈል ትልቅ እገዛ ለማድረግ ተሞክሯል። ለምሳሌ አንዱ አውሮፕላን ኬንያ ድንበር ላይ ሆኖ ሱዳንን እና ማን ነው ኡጋንዳን እና ደቡብ ሱዳንን ሲሰራ ቆይቷል። አንዱ ኬንያ ላይ ሲሰራ ነበር። ሁለቱ ደግሞ ኢትዮጵያ ላይ ሲሰሩ ቆይተዋል። አሁንም አንዱ በቅርብ ተመልሶ ወደ ስራው ገብቷል። አውሮፕላን በተመለከተ ማለት ነው። ሌላ መረጃና ትንተና በመስጠት አኳያ መስታችን ወቅቱ መረጃ ይሰበስባል፣ ያንን ይተነበያል፣ ያንን የተተነበየውን አባል ሀገራቶች እንዲደርስ በኢሜይልም ባለው ኮሚኒኬሽን ሁሉ ኮሚኒኬት ይደረጋል። ይህ በምርምር በኩል አሁን በዚህ በባዮፔስ ሳይድ በአንበጣን በነፍሳት ባለው ነገር መግደል ምክንያቱም ኢንቫይሮንመንት ፖሊሽን ወይም ጠረተባይ ጋራ የሚመጡ ተጓዳኝ እንትኖችን ለመቀነስ በዚህ ላይ ሙከራ እየተሰራ ነው። በእርግጥ ሙከራው ብዙ ጊዜ ተሰርቷል፣ ግን አሁን አፋር ላይ በተከሰተው አጋጣሚ ይሄ ሙከራም በደንብ እየተካሄደ ነው ያለው። እንግዲህ ሌሎች የስልጠና እንትኖች ብዙ ተደርገዋል። በዚህ እንትን እንደምታውቀው ኬንያ አንዳና ደቡብ ሱዳን ላይ አንበጣ ከገባ ወደ ሰባ ዓመት በላይ ያስቆጠረ ነው። ስለዚህ አንበጣ ምንድን ነው ከሚለው መጀመር አለብን። የሰውን ብቃት እንትን ለማለት እና በተለያዩ ስልጠናዎችን በተለያየ ጊዜ በርካታ ባለሙያዎች ላይ ሰጥተናል። እንደውም በዚህ በኮቪድ ጊዜ ራሱ ኬንያ ላይ ሰዎችን ቁጥር በመቀነስ በተለያየ ቁጥር በማድረግ ሶስት ዙር ስልጠናዎች ሰጥተናል። ደቡብ ሱዳን እንደዚሁ ስልጠና ሰጥተናል። ኡጋንዳ እንደዚሁ በጣም በጣም ከፍተኛ ቁጥር ላላቸው ባለሙያዎች ስልጠና ሰጥተን ነው ወደ ስራ እንዲገቡ ያደረግነው ማለት ነው። ይሄ ነው እንግዲህ በተለይ ብዙ እንትን እንደ አክቲቪቲ የምናየው። አቶ ፈለገ እንግዲህ የምስራቅ አፍሪካ የበረሃን በጣም መከላከያ ድርጅት እዚህ አዲስ አበባ አለው፣ ቅርንጫፍ ነው ወይስ ዋና መስሪያ ቤቱ ነው እዚህ የሚገኘው? አዲስ አበባ ያለው ዋና መስሪያ ቤት ነው ዋና መስሪያ ቤቱ መጀመሪያ ድሬዳዋ ላይ ነው የተከፈተው። ከድሬዳዋ ወደ ኤርትራ ወይም አስመራ ሄዶ ነበር። በአስራ ዘጠኝ መቶ ሰባ ሁለት አመተ ምረት በቀዳማዊ ኃይለ ሥላሴ ይሄኛው ቢሮ ተከፍቶ ተመረቀው። ያው በቀዳማዊ ኃይለ ሥላሴ ጊዜ ነው እሳቸው ናቸው ከፍተው የመረቁት እና ይሄ ዋናው መስሪያ ቤት ነው የኢትዮጵያው። ድሬዳዋ ላይ ቤዝ አለን እንደገና፣ ኬንያ እንደዚሁ ኦፐሬሽን ስሎች አሉን፣ ታንዛኒያም እንደዚሁ፣ ሱዳንም ኤርትራም እንደዚሁ የየራሱ የሆነ ቤዝ እንትኖች አሉን። እነዚህ ቤዝ ማኔጀሮች ናቸው ከሚኒስትሪ ኦፍ አግሪካልቸር ከግብርና ጋራ እና ከእኛ ጋራ በዳይሬክት እንትን የሚያገናኙን ማለት ነው። አቶ ፈለገ፣ እንግዲህ ድርጅታችሁ ሁለት ዋና ዋና ስራዎችን እንደሚሰራ ቀደም ብለው ገልጸውልኛል። አንዱ የመከላከል ወይም ቅድመ መረጃ መስጠት ወይም የትንበይ አገልግሎት ነው። ሁለተኛው ደግሞ በመከላከል ረገድ የሚደረጉ እገዛዎችን ማከናወን ነው ከዚያ አኳያ ለኢትዮጵያ ስፔሲፊካሊ ትንበያ በመስጠት ረገድ ከመቼ ጀምሮ ነበረ? የምስራቅ አፍሪካ ላይ የሚከሰተው አንበጣ በኢትዮጵያም ሊከሰት እንደሚችል ለኢትዮጵያ መንግስት ቅድመ ትንበያ ሰጣችሁ ነበረ ወይ? ከሰጣችሁ መቼ ነበር የሰጣችሁ? የኢትዮጵያ መንግስትስ ከእናንተ ጋር ተባብሮ ለመስራት እያደረገ ያለው ጥረት ምን ይመስላል? መጀመሪያ ሁለት ስራዎች ብቻ አይደሉም የሚሰሩት አራት ናቸው። አየር መከላከልና ሰሳ፣ ሁለተኛው ትንበያና የመረጃ አሰባሰብ፣ ሶስተኛው ስልጠና፣ አራተኛው ያው የምርምር ጉዳይ ነው። እንግዲህ ትንበያ ተሰጥቷሉ የሚለው በትክክል ተሰጥቷል። ትልቁ ነገር ምንድን ነው? እኛ አሁን የአንበጣውን አካሄድ በሙሉ በትክክል እንገነዘባለን፣ እናውቀዋለን። በዚህ በአጭር ጊዜ በዚህ ዓመትና ባለፈው ዓመት ምንድን ነው በዚህ በየመን ላይ ያለው ሰኪሪቲ ጉዳይ ነው በተለይ አንበጣውን ከየመን ወደ ኢትዮጵያ እንዲገባ ያደረገው። ይህንንም ካለፈው አመትን ተምረናል። እንግዲህ ሁለት ሺህ አስራ አንድ ሰኔ ጀምሮ ነው አንበጣ ኢትዮጵያ ውስጥ የገባው። ከዛ ጀምሮ እንከታተለዋለን። በተለይ አሁን በሰሜን ክፍል ላይ ያለው አንበጣ አፋር ላይ መድረሱን፣ እንቁላል መጣሉን፣ እንቁላል ከጣለ በኋላ መቼ ወደ ሚቀጥለው ውስጥ ደረጃ እንደሚሄድ፣ መቼ ምን መደረግ እንዳለበት ይህንን ከንቢም በትክክል ከግብርና ሚኒስቴር የሰብል ጥበቃ ዳይሬክተሮች ጋራ በኢሜይልም ኮሚኒኬት አድርገናቸዋል። እዛ ላይ እንደውም የሚያስፈልጉ የምርጫ መሳሪያዎችንም ብዛት እንደውም ሞር ዲቴል በሆነ ነገር ነው ያስቀመጥ ነው። ይህንን የኛ መስሪያ ቤት አድርጓል እና በአካባቢው ብዙ ባለሙያዎች ነበሩ፣ ግን ከመጣው አንበጣ ብዛት አኳያ ምናልባት መቆጣጠር አልተቻለም እንጂ ይሄ በትክክል ተሰርቷል በኢትዮጵያ ማለት ነው። እና አሁንም ቢሆን ሁልጊዜ ምንድን ነው ትንበያ የሚካሄደው ያለው አሁን ያለው ሁኔታ በደንብ ይታያል። የሚቀጥለው ወዴት ነው የሚንቀሳቀሱት? ይሄ እንግዲህ ከንፋስ አቅጣጫ እና ከዝናብ ሁኔታ ጋራ የሚንቀሳቀስ ስለሆነ በተለይ የሚሄዱበት አቅጣጫ በጣም አስቸጋሪ አይደለም። መቼ የት ቦታ ላይ በደንብ አድገው እንቁላል መጣል ይጀምራሉ። እንቁላል ከተጣለ በኋላ መቼ መከላከል ይጀመራል። ይሄ በተቀናጀ መልኩ መካሄድ ያለበት ነገር ነው የምንለው እኛ በእኛ በኩል አሁን በዚህ ሰዓት በርካታ የኢትዮጵያ አካባቢዎች በሰሜንና በምስራቅ አካባቢ በተለይም የበርሃን በጣ ተከስቶ ብዙ ጉዳት እያደረሰ እንደሆነ እናንተም ስትናገሩ ነበረ። የኢትዮጵያ መንግስትም አስታውቋልና አሁን እየደረሰ ያለው ጉዳት የበለጠ ከፍቶ እንዳይሄድ የእናንተ ድርጅት ምን ድጋፍ እያደረገ ነው? የተደረገው ድጋፍስ በቂ ነው ብለው ያምናሉ ወይ? እንግዲህ ቅድም መግቢያ ላይ እንደገለጽኩት የአቅም ጉዳይ ካልሆነ በስተቀር ባለን አቅም ባለን የመርጫ ፖፕላኖች በመታገዝ ስራ ላይ በደንብ እየተሳተፍን ያለ ነው። ለምሳሌ አሁን ጅጅጋ ላይ ድርጅቱ አውሮፕላን በቀን እስከ አምስት ጊዜ እየበረረ ይህንን የመከላከል ስራ እየሰራ ነው። የድርጅቱ የድሬዳዋ ኃላፊ እዛው ጅጅጋ ላይ ነው ያሉት። በዚህም በአማራ በኩል እኔም ጨምሮ ዳይሬክተሩም መስክ ላይ ነው ያለ ነው። ይህንን መስክ ላይ ያለውን ሁኔታ ካየ በኋላ ምናልባት ዳይሬክተሩ ሌላ የሚወስነው ውሳኔም ሊኖር ይችላል። ቴክኒካል የሆነ የእገዛ ስራ በጣም ነው የምንሰራው ማንኛውም፣ በተለይ የዚህ የመረጃ ልውውጥ እና የመረጃ ማስተላለፍ እንትን ላይ በየጊዜው ስልጠና እንሰጣለን ከፌዴራል ጀምረን እስከታች ድረስ ባሉት ባለሙያዎች፣ በዚህ በዚህ በጣም እየተሳተፍን ነው። ቅድም እንዳልኩ እንግዲህ አውሮፕላኖቹ በጣም ያረጁ ናቸው። አሁን ቅድም በአስራ ዘጠኝ መቶ ሀምሳ ሁለት ጀምረን ይዘናቸው የመጣናቸው ናቸው አውሮፕላኖች ናቸው እነዚህ። አውሮፕላኖች አንደኛ በጣም ብዙ ነዳጅ የሚፈጁ ናቸው። ነዳጁ ደግሞ የተለየ በመሆኑ በጣም ውድ ነው። እንግዲህ በአንድ በርሜል አንድ ሺህ አምስት መቶ ዶላር ነው የሚገዛው። ይሄ ይሄ ካላገደን በስተቀር መከላከሉ ስራ ላይ በጣም ድርጅቱ በጣም ይሰራል። እስካሁን ባሉት ወደ ሀምሳ አመት ምናምን ድርጅቱ በብቻውን ነበር የሚሰራው በአንድ አውሮፕላን በሁለት አውሮፕላን ብቻ ነበር የሚሰራው። አሁን ትልቁ ነገር ምንድን ነው? እኛም እያልን ያለ ነው ወይም አካሄድ እንዳካሄድ መታሰብ ያለበት አንበጣው የት ነው? ወዴት ነው የሚሄደው? እንዴት ነው የሚሄደው? ምን ደረጃ ላይ ነው? ስለዚህ መብረር ላይ ሲደርስ በጣም አስቸጋሪ ነው መከላከል ያው፣ እንደሰማችሁት አውሮፕላኖች የማይመቹ ቦታዎች ላይ ይወጣል። ይሄ እንግዲህ አሁን በፊት ከየመን መጥቶ አፋር ላይ ወልዶ ከአፋር አሁን ሙቀት እና ደረቅ መሆን ሲጀምር ነው ወደ አማራ ከፍተኛ ቦታዎችና ወደ ትግራይ ከፍተኛ ቦታዎች ላይ እየወጣ ያለው እና እዚህ ቦታ ላይ ደግሞ በማንኛውም መከላከያ መንገድ ለመከላከል በጣም አስቸጋሪ ነው። ሰምታችኋል፣ አውሮፕላን ሁሉ ሲወርቅ ድረስ ነው እንግዲህ እየተሰራ ያለው እና ይሄ ከተወሰነ ጊዜ በኋላ ምናልባት ከዚህ የሚተርፈው አንበጣ ራሱ በቀጥታ ወደ ኤርትራ የሚገባ ይሆናል። ምክንያቱም አሁን ኤርትራ ቀይ ባህር አካባቢ ላይ ዝናብ እየጣለ ስለሆነ ያንን ዝናብ ፈልጎ ወይም አግኝቶ እንቁላል የሚጥልበት ሁኔታ ነው ያለው። በስተ ምስራቅ በኩልም በተለይ አሁንም አፋር አካባቢ ከዚህ ከአዋሽ ጀምሮ የተራባው በቀጥታ ወደ ደቡብ ምስራቅ ነው የሚሄደው ወይም እየሄደ ያለው አሁንም። እና ሌላ ደግሞ ሰሜን ሶማሊያ ምዕራብ ማለት ነው፣ ሶማሌላንድ ብለን የምንጠራው እና ፑንትላንድ ብለን የምንጠራቸው አካባቢ ለኢትዮጵያ በጣም ቅርብ ስለሆኑ፣ እዛ ያለው መከላከልም በጣም አነስተኛ በመሆኑ ፕላስ የሴኪሪቲ ጉዳይም ስላለ አንበጣ በቀጥታ እዛም የተፈለፈለው ወደ ኢትዮጵያ ነው የሚገባው። እና ምን መደረግ አለበት የሚለው ብዙ ጊዜ እንግዲህ ምንድነው ትንበያ መስጠት ብቻ አይደለም። ትንበያ ይሰጣል ግን ዛ ትንበያ ፍሬ ሊያፈራ የሚችለው በዛ ትንበያ መሰረት እጃ ሲወሰድ ነው። አሁን ምንድነው መደረግ ያለበት? በቃ በዚህ ይሄዳል፣ ወደዛ ይሄዳል፣ ወደዚህ ይመጣል የሚለው ሳይሆን ወደዛ ወደ የማይፈልግ ቦታ እንዳይሄድ ምን ማድረግ ያለብን ተብሎ ነው ቁጭ ብለን ፕላን ማድረግ ያለብን እና ትልቁ ስትራቴጂ መሆን ያለበት በጣም መስክ አሰሳ ተደርጎ አንበጣው በትንሽ ቦታ ላይ መካከለኛ እድገት ላይ በሚኖርበት ጊዜ ከፍተኛ ርብርብ ተደርጎ አንበጣው እዛው የሚቀርበትን ዘዴ ነው መደረግ ያለበት። ይሄ ለብዙ ጊዜያቶች ሲደረግ ስለነበረ ነው አንበጣ እንደዚህ በወረርሽኝ ደረጃ ያልነበረው። አሁን ትንሽ ለውጥ የመጣው የየመኑ የየመኑ ጉዳይ ነው። የመን አሁን መከላከል ጀምረዋል፣ ግን አሁንም የሴኩሪቲ ጉዳይ ትንሽ ጥሩ ስላልሆነ ያው ከነሱ በብዛት ስለሚተርፍ አሁንም በጣም ብዙ አንበጣ እየተራባ ነው ያለው የሚተርፈው ወደዚህ እየመጣ ተጨማሪ በመሆኑ ነው እንጂ ከድሮው በጣም የሚለይበት እንትን የለም። ግን ያው ድርጅቱ ዘመናዊ የሆኑ አውሮፕላኖች እንዲኖሩ እዚህ አውሮፕላኖች የትን ቦታ ላይ በጣም ከፍተኛ ርቀት የሚሄዱ አውሮፕላኖች ቢሆኑ የሚወስዱት ነዳጅ ድርጅቱን አቅም የሚፈትኑ የማይሆኑ ቢሆኑ ድርጅቱ በትክክል ስራውን ይሰራል ብለን እንገምታለን። ይህ እንግዲህ ለአባል ሀገራቶች በዚህ በኢጋድ በኩልም ተነጋግረንበታል። አባል ሀገራቶችም ይህንን በትክክል የተገነዘቡት ይመስለኛል። በተለይ ከዚህ ከአሁኑ ጊዜ ከአሁኑ የመከላከል ጊዜ ያኳያ ስናየው እንደው አቶ ፈለገ የበረሃን በጣ ተስፋፊ ነው፣ በር አቋራጭ ነው እና እናንተ ደግሞ ድርጅታችሁ የምስራቅ አፍሪካ እንደመሆኑ በምስራቅ አፍሪካ የሚገኙ ሀገራት እርስ በርሳቸው ጥምረት ፈጥረው የሚረዳዱበት እና የበረሃን በጣ በአንድ ላይ መከላከል የሚችሉበትን አሰራር ዘርግቶ ህብረት እንዲፈጥሩ ከማድረግ አኳያ ምን ሰራት? ሀገራቶች እንዳልኩ ነው። ከዚህ በፊት አንበጣው ከሶማሊያና ከኢትዮጵያ አልፎ አያውቅም ነበረ። በአጠቃላይ አንበጣው ከኢትዮጵያና ከሶማ ሶማሊያ ሶማሊያ ላይ የራሱ የጸረተባይ ርጭት ይካሄድ ነበር። አሁን ሶማሊያ ላይ የመከላከል ስራ በጣም አነስተኛ ነው። እንደምታውቀው ሶማሊያ ላይ የባለሙያ እጥረት አለባቸው። ሶማሊያ ላይ የጸረተባይ አቅርቦት በጣም አነስተኛ ነው ወይም የለም። እና ይሄ ተደምሮ ነው አሁን ወደ ኢትዮጵያ በጣም ከፍተኛ አንበጣ የመጣው። ኢትዮጵያ ላይ ደግሞ ይሄ መከላከሉ ስራ በጣም ከፍተኛ ሁኔታ ካልተካሄደ በቀጥታ ኬንያ ይሄዳል። ኬንያ ከኬንያ ደግሞ የዛን ዋህል ከፍተኛ ርብርብ ካልተደረገ ኡጋንዳ እና ሳውዝ ደቡብ ሱዳን ይሄዳል ማለት ነው። ይሄ ባለፈው ዓመት ያየ ነው። አካሄድ ነው እና አገሮች እንዲተባበሩ በተለይ ይሄ የአሁኑ የአንበጣ ክስተት በደንብ የሚነግረው መልእክት አለ። የሚነግረው መልእክት አለ ምንድነው? ለምሳሌ ኬንያ እና ኡጋንዳ እኛ አንበጣ ስለማይወረን ብለው የህያንት ናቸውን፣ እንኳን ብዙ ኢኒሽቲቭ የማይደረግበት ሁኔታ አለ። አሁን ግን ያ አይደለም። አሁን ተቀይሯል። አንበጣ ኢትዮጵያ ላይ በደንብ መከላከል ካልተቻለ እነሱም እንደሚነካቸው፣ ሶማሌ ላይ በደንብ ካልተሰራ እነሱንም እንደሚነካቸው በደንብ ተረድተውታል። አጋጣሚ ብለን የምንወስደው ነው ለድርጅቱ መጠናከር ምናልባት አባል ሀገራቶች ከፍተኛ ተነሳሽነት የሚኖረው ነው። ይህንንም እያየን ነው ያለ ነው። ምናልባት የዚህ የሚቀጥለው ስብሰባ አንት ላይ የተለየ አመለካከት ይዞ ይመጣሉ ብለን እንገምጣለን። ሌላ እንግዲህ ምን ያደረጋችሁ ለሚለው በተለይ ለሶማሊያና ኢትዮጵያ የመግባቢያ ሰነድ ተፈርሞ ነበረ። ይህንን የዓለም የምግብና እርሻ ድርጅትም ተጨምሮበት ምንድን ነው የኢትዮጵያ ባለሙያዎች ሶማሊያ ገብተው አሰሳ እንዲያደርጉ መከላከል እንዲሰሩ ምክንያቱም የሰው ኃይል እጥረት ስላለባቸው ያንን የሰው ኃይል ራሱ ከማሰልጠን አኳያም እንዲ እንዲያግዙ አውሮፕላን ራሱ ድንበር ዘለል ስራ እንዲሰራ የዚህ አይነት እንትን ተሰርቶ ነበር፣ የመግባቢያ ሰነድ። ያ የመግባቢያ ሰነድ ምንም ሳንጠቀምበት አንበጣውም በወቅቱ ስላልነበረ ተግባራዊ አልሆነም። ምናልባት እንግዲህ ይሄ ቢቀጥል በጣም ቆንጆ የሆነ በተለይ በምስራቁ በኩል ያለውን የአንበጣ ፍልሰት መቀነስ ይቻላል። መቀነስ ብቻ ሳይሆን በጊዜ አግኝቶ በጊዜ መከላከል ይቻላል ማለት ነው። ወደ ሚበር ደረጃ ላይ ሳይደርስ ማለት ነው። ይሄ ጥሩ ስትራቴጂ ነው። በዓለም ላይ ያሉት አንበጣ እንትን የሚሉ ሀገሮች በሙሉ የሚከተሉት ነው። ይህንን እንከተል ነበረ። አሁንም ያንን እናበረታታለን። አሁን በዚህ በ ያለው እንግዲህ ያው መከላከል ስራው እየተካሄደ ነው ያለው። ዛሬ ለምሳሌ እኔ ራሱ ባለውበት በሰሜን ሸዋ ብዙ መከላከል ስራ ተሰርቷል። አንበጣው ልክ ከምንለው በላይ ነው ብዛቱ። አንድ አውሮፕላን ነው ያለው በዚህ አካባቢ። ይሄ አውሮፕላን በቀን ሰባት ጊዜ ነው እየበረረ የሚሰራው። ሰባት ጊዜ መብረር እና ብዙ ወደ አንድ ሺህ ሊትር በቀን ወደ ሰባት ሺህ ወደ ስድስት ሺህ ምናምን ሊትር ነው የሚረጨው እና በዚህ ፍጥነት እንግዲህ ድግግሞሽን የጨመርነው ያው የአውሮፕላን እጥረት ስላለ ነው። እና በዚህ ፍጥነት ምናልባት ቶሎ በጣውን መቀነስና የተረፈውም ምቹ ወደሆነበት ቦታ የመሄድ ትናለው ማለት ነው። በምስራቁ በኩል ያለው ትንሽ ከበድ ይላል። አሁን ምንድን ነው አንበጣው የሚራባበት ጊዜ ነው። ምስራቅ ምስራቅ ማለት በተለይ ከጅጅጋ በታች ያሉት ደቡብ ምስራቁ ዝናብ የሚያገኝበት ጊዜ ነው አሁን። እና ይሄ ዝናብ በአጠቃላይ ምቹ ሁኔታ የሚፈጥር ለሆነ ያለው አንበጣ በሙሉ ይሄ ዝናብ ወዳገኙበት ወይም አሁን ዝናብ በሚጠልበት አካባቢ ነው እየተጓዘ ያለው እና እዛ በሚደርስበት ጊዜ ያው በደንብ ያደገ አንበጣ የምንለውን ይሆናል እና ከለሩን ቀይሮ፣ መልኩን ቀይሮ እንቁላል መጣል ይጀምራል ማለት ነው እና እንቁላል ከተጣለ በኋላ ያንን ቦታ በትክክል በትክክል አስሳ ተደርጎ አይቶ ልክ የመጀመሪያው እና የሁለተኛው ደረጃ ላይ በሚደርስበት ጊዜ ባሉት የመርጫ መሳሪያዎች አውሮፕላን እንኳን በዛ ሰዓት ብዙ ማያስፈልግም። በእጅና በመኪና በሚጠመዱ መርጫ መሳሪያዎች ይህንን በቀላሉ በትንሽ ቦታ ላይ በትንሽ ትንሽ ጸረ ተባይ መቆጣጠር ይቻላል። ሌላው ደግሞ ያው በተለይ በኢትዮጵያ በኩል እነዚህ ግንባር ቀደም በሆኑ አካባቢዎች ላይ የራሱ የሆነ የአንበጣ መከላከል ክፍል ወይም ሪስፖንስ ኃላፊነት የሚወስዱ ጽህፈት ቤቶች ወይም ቢሮዎች በግብርና ውስጥ የመክፈት ወይም ከግብርና ውጭ አድርጎ እነሱን ጥሩ ማድረግ ነው። ምክንያቱም እነዚህ የቀን ተቀን ስራቸው ስለሚሆን አፈሳውንም መከላከሉንም በጊዜ የመስራት ሁኔታ አለ። ይሄም የምንሄድበት አንድ አቅጣጫ ነው ማለት ነው እና እነዚህ እነዚህ አሁን ተቀምጠዋል። የወደፊቱ አሁን ይሄንን የበረረ አንበጣ እንዴት እንቋቋመው ከሚል አኳያ ነው እንጂ የወደፊቱ ይሄ ከዚህ ብዙ ትምህርት ተምረናል። ሌላው ምንድን ነው አቅም አኳያ አቅም በጣም ብዙ ተገንብቷል። መርጫ መሳሪያዎች በብዛት ተገዝተዋል። አሁን ካለው የምንለየው በሚኒስትሪ በኩል መርጫ መሳሪያዎች ተገዝተዋል። ሁሉም በእጅ የሚያዙም በመኪና የሚጠመዱም ብዙ መኪናዎችም ተገዝተዋል። አቅም አለ እና ለወደፊት እና ይሄ አቅም በትክክል ስራ ላይ ከዋለ አንበጣ ብዙ ሳይራባ ሳይል መቋቋም ይቻላል ብዬ ገምታለሁ። አሁን በዚህ ሰዓት ይሄ መደረግ አለበት ብለው እንደ ከፍተኛ ባለሙያ የሚመክሩት ነገር አለ በዚህ ሰዓት ህብረተሰቡ ይሄን ማድረግ አለበት፣ መንግስት ይሄን ማድረግ አለበት፣ ባለሙያዎች ይሄን ማድረግ አለበት። አሁን አንበጣው ከደረሰበት ሁኔታ አኳያ ማለት ነው። ትልቁ ፍል የመስካሰሳው በጣም በተጠናከረ መልኩ መካሄድ አለበት። አሁን ምንድነው በጣም ብዙ ያልታዩ የአንበጣ መንጋዎች ናቸው አፋር ውስጥ እየወጡ ያሉት አማራ ክልል ወይም ትግራይ ክልል ላይ መከላከሉ ብቻ በቂ አይደለም። አሁን በምናወራበት ሰዓት እራሱ አንድ መንጋ ወደ ወደዚህ ወደ ቆቦ አካባቢ እያመራ እንደሆነ ነው መረጃ የተቀበልኩት። ስለዚህ ከዛ አካባቢ ያለው ስራ አሁንም በተጠናከረ መልኩ መቀጠል አለበት የሚል እንትን አለኝ በከፍተኛ ሁኔታ። ምክንያቱም የቀረው ርዝራጅ በሙሉ ገና ወደ የአማራ ከፍታ ቦታዎች ነው እየመጣ ያለው። እዚህ ላይ የምናደርገው መከላከል ብቻ በቂ አይደለም። ይህንን እንዲያውም አሁን ከባለሙያዎች ጋራ በጋራ ተሰባስበን የጋራ አቋም የምንወስድበት ይሆናል። ሌላው በምስራቅ በኩል አሁንም አንበጣው በመብረር ላይ ያለ በጣም በደንብ ያላደገ አንበጣ ነው፣ ግን የሚበር እዛ ላይም አሁን ተጨማሪ አውሮፕላኖች መጥተው ከፍተኛ ርብር፣ ምክንያቱም አድጎ እንቁላል ከጣለ እንደገና ሌላ ዙር ስለሚጀምር፣ እዚህም ከምስራቁ በኩልም ከፍተኛ ርብር መደረግ አለበት። እንደሰማችሁት ያው የግብርና ሚኒስቴር አውሮፕላኖችን አስገብቷል። ከዛም የበለጠ ድሮኖችም ገብተዋል። እንግዲህ በእነዚህ ሁሉ የተቻለው ያህል alone to lit በከፍተኛ ሁኔታ ቀንሶ ለዚህ ለኩብኩባ ደረጃ ላሉት አስፈላጊ ዝግጅት ከአሁኑ ማድረግ ያስፈልጋል ማለት ነው። በጣም ትልቁ ነገር ምንድን ነው? በቃ መብረር መቻል የለበትም። በጣም በጣም መብረር ከጀመረ መከላከሉ በጣም ከፍተኛ ነው። በጣም ከፍተኛ ዋጋ ያስከፍልናል። በጣም ነው የማመሰግነው አቶ ፈለገ ኤልያስ በምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት የመረጃና ትንበያ ከፍተኛ ባለሙያ ለኤስቢኤስ አማርኛ አድማጮች የድርጅታችሁን የስራ እንቅስቃሴ ድርጅታችሁ እስካሁን የሰራ የተሰራውን ሁኔታ እና አሁንም እያደረገ ያለውን ብርሃን በጣ የመከላከል ዘመቻ ስላብራሩልን እጅግ አድርጌ አመሰግናለሁ። በአድማጮቻችን በጣም አመሰግናለሁ።